ሳውዲ አረቢያ የሰጠችውን የምሕረት ቀነቀጠሮን ተከትሎ ኢትዮጵያውያኑ ሳይንገላቱ ወደ ሀገራቸው የሚመለሱበት ሁኔታ የሚያመቻች ግብረ ኃይል መቋቋሙንና ወደ ሳውዲ በማቅናት ከሚመለከታቸው የአገሪቱ ባለስልጣኖች መነጋገሩን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለዶይቼ ቬለ ተናግሯል። የፌድሪ የውጭ ጉዳይ ሚኒስቴር ዋና መስሪያ ቤት ከሚስዮን ጋር ሌሎች ቴክስ ጉዳይ የሚመለከታቸው ሴክተር ተቋሞች ጋር መሆን አንድ የኮማንድ ፖስት አቋቁሟል። የኮማንድ ፖስቱ በቅርቡ ወደ ሳውዲ አረቢያ አምርቶ ነበር። የኢፌድሪ የውጭ ጉዳይ ሚኒስትር ዴታ ዶክተር አክሊሉ የሚመሩት ነው። ስለዚህ ወደ ሳውዲ አረቢያ በማቅናት ዜጎቻችን ችግር ሳይገጥማቸው የጊዜ ገደቡ ከመጠናቀቁ በፊት መውጣት በሚያስችላቸው ጉዳዮች ላይ ከሳውዲ አረቢያ ከፍተኛ ባለስልጣናት ጋር ውይይት አድርጓል። በተለይም ከቆንስላ ጉዳዮች ሚኒስትር ዴታ ጋር። በዚህም ዜጎቻችን የመውጫ ቪዛ በቀላሉ ማግኘት የሚችሉበትን ሁኔታ በሳውዲ በኩል ለማመቻቸት ተሞክሯል። ተንቀሳቃሽ ጽሕፈት ቤቶች እንዲከፈቱ ተደርጓል። ከጄዳ እና ቆንስላ ጽሕፈት ቤቶችን ካለ በጄዳ ማለት ነው እና ከሪያድ ኤምባሲው ካለበት በተጨማሪ ሌሎች ቦታዎች የመመዝገቢያ ቦታዎች እንዲቋቋሙ ተደርጓል። በሪያድ እና በጀዳ ሚስዮኖቻችን የጋራ የጉዞ ሰነድ አሰጣጥ ሁኔታም እንዲሁ ለማመቻቸት ተሞክሯል። በስራዎቻቸው ወቅት ሊያጋጥሙ የሚችሉ መሰናክሎች እና መፍትሄቶቻቸው ዙሪያም ውይይት ተደርጓል። የሰው ኃይል ተጨምሯል። የፋይናንስ እጥረት እንዳይኖርም ጭማሪ ተደርጓል። ከዚህ በተጨማሪም የሉካን ቡድኑ በሳውዲ ከሚገኙ የኮሚኒቲ ማህበራት፣ የልማት ማህበራት፣ የጓደኞች ማህበራት፣ የወዳጅነት ማህበራት እና ከሌሎች የዳያስፖራ ስብስቦች ጋር በጉዳዩ ላይ ሰፊ ውይይት አድርጎ አንድ የተግባባበት ሀሳብ ቢኖር ዜጎቻችን እንግልት ሳይደርስባቸው ቶሎ እንዲመለሱ ነው። ጊዜው ከደረሰ በኋላ ወደ መጎሳቆል እንዳይገባ ይፈለጋል። ስለዚህ በአሁን ደረጃ ቁጥሩ ብዙ ሺህ ብዙ መቶ ሺህ ነው እንግዲህ ሳውዲ ውስጥ ያለው ከዚህ አንጻር አሁን እየተመዘገበ ያለው ቁጥሩ የሚያበረታታ ቢሆንም መቀጠል አለበት የመገናኛ ብዙሀን ዶች በላይን ጨምሮ መገናኛ ብዙሀን ማህበራዊ ሚዲያዎች የአዋጁ ጊዜ ካለፈ በኋላ ችግር እንዳይፈጠር ከወዲሁ ተመዝግበው ወደ ሀገራቸው እንዲመጡ ማበረታታት የሚያስፈልግ ይመስለናል። ኢትዮጵያውያኑ በሚናፈሱ ወሬዎች ሳይታለሉ በምህረት አዋጁ ተጠቃሚ መሆን እንዳለባቸውም አቶ መለስ ይመክራሉ። ጊዜው በጣም እየሄደ ነው። አሳሳቢ ነው። አሁን ያለው ሁኔታ የአሳሳቢ ነው። ወገኖቻችን በቆዩ ቁጥር እዛ አካባቢ ሊደርስባቸው የሚችል እንግልት እና ስቃይ የከፋ ሊሆን ይችላል እና ይሄንን ነገር ከግምት የኢትዮጵያ መንግስት እና ሪያድ እና ጀዳ እንዲሁም የተለያዩ ቦታዎች የተቋቋሙ የመመዝገቢያ ቦታዎች በመሄድ ተመዝግቦ ሊደርስበት ከሚችል ችግር ለመዳን መንቀሳቀስ ይገባዋል ነው የምንለው። እና መገናኛ ብዙሀን ይህንን መረጃ የመስጠት ሴንሲታይዝ የማድረግ ኃላፊነት አለብን ለማለት ነው። ዮሐንስ ሳውዲ አረቢያ በምህረት አዋጁ ተጠቅመው ወደ የአገሮቻቸው በማይ በማይመለሱ ዜጎች ላይ አሁን ያወጣቸው ሕግ እስራትና የገንዘብ መቀጮን እንደሚያካትት አቶ መለስ ጨምረው ገልጿል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ መቀለም